የአሜሪካ ድምፅ ራዲዮ ጣቢያ ነው። ተወሰነውን ውሳኔ በፓርቲው ዲሲፕሊን ይቀበሉታል ብለን ነው። ምክንያቱም ስራ አስፈጻሚው ብሔራዊ ምክር ቤቱ ሲፈልግ ይሾማል፣ ካልፈለገ ደግሞ ከኃላፊነት ያወርዳል። ይሄ የብሔራዊ ምክር ቤቱ ውሳኔ ነው። ተቃዋሚው የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ከገዢው ፓርቲ ጋር እየተካሄደ ያለውን ድርድር መነሻ ያደረገ የአመራር ውዝግብ ውስጥ ገብቷል። የሰማቸዋቸውም የኢዴፓን ሊቀመንበር አቶ አዳነ ታደሰን ነው። ምክር ቤት ሲሰበሰብ ፕሬዚደንቱ ቀጠሮ አስይዞ በዛ ቀጠሮ መሰረት ምክር ቤቱን ይሰበስባል። አጀንዳው ቀድሞ ይታወቃል። አጀንዳ እናሳውቃለን። በዛ መሰረት ምክር ቤቱ ተሰብስቦ ውሳኔ ያሳልፋል። ይሄ ነው አሰራሩ በደንቡ መሰረት። አሁን እነሱ አንጃ ፈጥረው ነው ይሄንን ተግባር እየፈጸሙ ያሉ ቀደም ሲል የሰማችኋቸው ኢዴፓን በሊቀመንበርነት ለመምራት አዲስ መመረጣቸውን የተናገሩት አቶ አዳነ ታደሰ ሲሆኑ እርሳቸውን ተከትሎ በሁለተኛው ድምጻቸውን የሰማችኋቸው ደግሞ ኢዴፓን በሊቀመንበርነት ሲመሩ የቆዩት ዶክተር ጫኔ የከበደ ናቸው። ሙሉ ዝርዝሩን በዕለታዊ ርዕስ እናቀርባለን። የኬንያው ፕሬዝዳንት ኡሁሩ ኬንያታ ለሁለተኛ ጊዜ ስልጣን ለመረከብ ዛሬ ቃለ መሃላ ፈጸሙ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሶስት ቀን የአፍሪካ ጉብኝታቸውን ዛሬ ከቡርኪና ፋሶ ጀመሩ። የሚሉ ከዜናዎቹ መካከል ቀዳሚ ናቸው። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ህዳር 19 2010 ዓም አስተናጋጆቻችሁ አሉላ ከበደና አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ኦዲስ ሬገስ ጋር አብረን እናመሻለን። አሁን የሰዓቱን የዓለም ዜና የኬንያው ፕሬዚዳንት ኡሁሩ ኬንያታ ለሁለተኛ ጊዜ የስልጣን ዘመን ዛሬ ቃለ መሐላ ፈጸሙ። የአገሪቱ ከፍተኛ ፍርድ ቤት አንድን የምርጫ ውጤት ውድቅ ያደረገበትንና ተቃዋሚዎች ከምርጫ የወጡበትን ሂደት አሳልፎ እዚህ የደረሰው የዛሬው ቃለ መሐላ ወደ ስልሳ ሺህ ህዝብ በናይሮቢው ከሰራኒ ስቴዲየም የታደመበት ነበር። ወደ ስነስርዓቱ በኃይል ለመግባት የሞከሩ ሰዎችም ፖሊሶች አስለቃሽ ጋዝ በመጠቀም ለመመለስ መገደዳቸውም ታውቋል። ይህ በእንዲህ እንዳለ የናይሮቢ ዘጋቢያችን ገልሞ ዳዊት እንደገለጠልን በሥነ ሥርዓቱ ላይ በመቶ ሺህ የሚቆጠሩ ኬንያውያን የተገኙ ሲሆን ከአርባ በላይ የመንግስታት ተወካዮችም ዝግጅቱን ታድመዋል። ኬንያታ በቃለ መሐላው ወቅት በሚቀጥሉት አምስት ዓመታት የኬንያን ኢኮኖሚ ለማሻሻል እንደሚሰሩ አመልክተው ኬንያን ለመጎብኘት ወደ ኬንያ የሚመጡ አፍሪካውያን ቪዛ በነፃ እንደሚሰጣቸው ገልጠዋል። የምርጫውን ውጤት ያልተቀበሉት ተቃዋሚ ፓርቲ አባላት ግን የተቃውሞ ሰልፍ ተከልክለው ከፖሊስ ጋር መጋጨታቸውንም ዘጋቢያችን ጠቅሷል። ዝርዝሩ እንሆ። ኬንያ የዘንድሮውን ሀገር አቀፍ ምርጫ ከጀመረች ከሶስት ወር በላይ ሆኗታል። የምክር ቤትና የፓርላማ አባላት ምርጫ ከሞላ ጎደል በሚያስማማ መንገድ የተካሄደ ሲሆን ወሳኙ የፕሬዝዳንታዊ ምርጫ ውጤት ግን የኬንያ ጠቅላይ ፍርድ ቤት ምርጫው ሊረጋገጥ በሚቻል መንገድ አልተደረገም ሲል ውርቅ ማድረጉ የሚታወስ ነው። ቅርብ ተፎካካሪያቸው ራይላ ኦዲንጋ ያጣጠሉትን የጥቅምት 16 2010 ዓ ም ድጋሚ ፕሬዝዳንታዊ ምርጫ ኡሁሩ ኬንያታ 98 በመቶ ድምፅ አግኝተው አሸንፈዋል። የምርጫውን ውጤት የኬንያ ጠቅላይ ፍርድ ቤት ባለፈው ሳምንት ያጸደቀ ሲሆን ዛሬ በከሰራን ስታዲየም ተቀማጩ ፕሬዚዳንት ኬንያን ለሁለተኛ ጊዜ ለመምራት ቃለ መሐላ ፈጽመዋል። በዛሬው ዝግጅት ላይ ከ100 ሺህ በላይ የኬንያ ዜጎች ተገኝተው የነበሩ ሲሆን ከተለያዩ አገሮችም ከ40 በላይ መንግስታት ተወካዮች ተሳትፈውበታል። ኡሁሩ ኬንያታ በሚመጡት አምስት ዓመታት የኬንያን ኢኮኖሚ የተሻለ ለማድረግ እንደሚሰሩ ቃል ገብተው የክፍፍል ፖለቲካ እንዲቀር መንግስታቸው እንደሚጥር ተናግረዋል። በተጨማሪም ኬንያታ መንግስታቸው ለፓን አፍሪካ ሲል ለአፍሪካ ዜጎች ነጻ ቪዛን መፍቀዱን አውጀዋል። ዛሬ ኬንያን ሊጐበኝ የሚመጣ ማንኛውም አፍሪካዊ የትኛውም የኬንያ ድንበር ሲደርስ ነፃ ቪዛ እንዲያገኝ ትእዛዝ አስተላልፌአለሁ። ይህም ከውሳኔው ጥቅም ለማግኘት ሳይሆን ኬንያ ለፓን አፍሪካኒዝም ያላትን ቁርጠኝነት ለማሳየት ነው። ሀገር ለሀገር በነፃነት መንቀሳቀስ ከቻልንና አብረን መኖር ከለመድን እርስ በርሳችን በደንብ ልንተዋወቅ እንችላለን። ልዩነቶቻችንንም እንገነዘባለን። ጸጥታችን እንዲደፈርስ የሚያደርገው የፖለቲካ ችግራችንም ወንድማማችነታችን በሰፋ ቁጥር ይከስማል። በውጤቱም አፍሪካዊነት እንዲያብብ ያደርጋል። በተጨማሪም ኬንያታ ለምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል አገራት ዜጎች ኬንያ ነጻ የስራ ቪዛን መፍቀዷን ገልጸዋል። ድጋሚ ፕሬዚዳንታዊ ምርጫውን ላልተሳተፉት የራይላ ኦዲንጋ የናሽናል ሱፐር አላያንስ ደጋፊዎች በዚህ ምርጫ ሰሞን ተገሏል አሉ ኬንያውያን ናይሮቢ ጃካራንዳ በሚባል ቦታ የመታሰቢያ ጸሎት ለማድረግ ቢያቅዱም ፖሊስ ፍቃድ ከልክሏቸው ዝግጅቱን ሳያካሂዱ ቀርተዋል። ፍቃዱ ቢከለከልም ቁጥራቸው በርከት የሚል የራይላ ደጋፊዎች ከፖሊስ ጋር ተጋጅጠዋል። ፖሊስም ሰልፈኞቹን ለመበጠን በናይሮቢ ጃካራንዳ አስለቃሽ ጭስ ተኩሷል። የናሽናል ሱፐር አሊያንስ ፓርቲ መሪ ራይላ ኦዲንጋ በቦታው የነበሩ ቢሆኑም እስካሁን ግን የሰጡት አስተያየት የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን ለዘገባው የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የሶስት ቀናት የአፍሪካ ጉብኝታቸውን ዛሬ ማክሰኞ ከቡርኪና ፋሶ በመጀመር ከአገሪቱ ፕሬዚዳንት ሮሽ ማርክ ክርስቲያን ካቦሬ ጋርም መገናኘታቸው ተገለጠ የፈረንሳዩ ፕሬዝዳንት የዛሬ ውሎ ለዩኒቨርሲቲ ተማሪዎች ንግግር ማድረግንና ኦጋዱጉ ውስጥ ከሚኖሩ የፈረንሳይ ማህበረሰብ አባላት ጋር መገናኘትንም ያካትታል ተብሏል። የፕሬዚዳንት ማክሮን የአፍሪቃ ጉብኝት ዋና ትኩረት የጸጥታ ጉዳዮች፣ የሥራ ዕድል፣ የአየር ንብረትና ከተለያዩ ሀገሮች ፈልሰው የሚሄዱ ሰዎችን ጉዳይ የሚመለከቱ መሆናቸው ተገልጠዋል። ነገረቡ አይቮሪኮስ ውስጥ በሚካሄደው የአውሮፓ ህብረትና የአፍሪካ ጉባኤ የጋራ ስብሰባ ላይ የአፍሪካ ወጣቶች ጉዳይ ዋና የመወያያ ርዕስ እንደሚሆንም ተመልክቷል። ፕሬዚዳንት ማክሮን የጉዟቸውን ማብቂያ ባደረጓት ጋናም ከወጣቶች ጋር እንደሚገናኙና እንደሚወያዩ ታውቋል። ማክሮን ጋናም በመጎብኘት የመጀመሪያው የፈረንሳይ ፕሬዚዳንት ይሆናሉ። ለስድስት ዓመታት አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለስድስት ዓመታት ሲካሄድ የቆየውን የሶሪያ የእርስ በርስ ጦርነት ለማክተም የታለመውና የአገሪቱ መንግስትና ተቃዋሚዎች የሚጀምሩት አዲስ ዙር ድርድር ዛሬ ማክሰኞ ጄኔቫ ላይ ይከፈታል። እንደ አውሮፓ አቆጣጠር በ2011 ዓ ምቱ የአረቦች ዓመፅ የሶሪያው ፕሬዚዳንት ባሺር አልአሳድ ባካሄዱት ጥቃት ቁጥሩ ወደ ግማሽ ሚሊዮን የሚሆን ሰው ተገድሏል። የተባበሩት መንግስታት ድርጅት የሶሪያ ሉክ ስተፈን ዲ ሚስቱራ ሰሞኑን የቦምብ ድብደባ መካሄዱ ስጋት ቢፈጥርም እነሆ አሁን ወሳኙ ወቅት መጥቷል ማለታቸው ተጠቅሷል። የተባበሩት መንግስታት ድርጅት ቃል አቀባይ አሌሳንድራ ቪሉቺ ዛሬ እንደተናገሩት የሶሪያ መንግስት መልእክተኞች እስካሁን ጄኔቫ አልደረሱም፣ ነገ ሊገቡ አቅደዋል። ያም ቢሆን የመንግስታቱ ድርጅት ሸምጋይ ዲ ሚስቱራ ዛሬ ከተቃዋሚ መልእክተኞች ጋር ስብሰባ ያካሂዳሉ። በግጭቱ በርካታ የክልሉና የዓለም ሀያላን ተካፍለዋል እና አሁንም አንዳች የሰላም ውል ላይ ቢደረስ ይዘቱን የሚወስኑት እነርሱ መሆናቸውን ጠቅሶ የቪኦኤው ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ቆንጅት ታቀርባለች። ጄኔቫ ውስጥ ሊጀመር ነው። ሶሪያ ውስጥ ደግሞ የቦምብ ጥቃቱ እንደቀጠለ ነው። የሶሪያ የሰብአዊ መብት ይዞታ ቃኝ ተቋም እንደዘገበው እሁድ ለት የሩሲያ አውሮፕላኖች ምስራቃዊ ሶሪያ ውስጥ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ይዞታዎች ላይ ባደረሱት ጥቃት ከሀምሳ የሚበልጡ ሲቪሎች ተገድለዋል። ሞስኮም ጥቃቱን ማካሄዷን አምና ነገር ግን የተገደለው አንድ ነውጠኛ ብቻ ነው ብላለች። ሩሲያ እንደ አውሮፓውያን አቆጣጠር በ2015 ዓ ም ጦርነቱ ውስጥ ከገባች ወዲህ የፕሬዝደንት ባሻር አልአሳድ ኃይሎች የደረሱባቸውን ከባድ ክፈቶች ቀልብ ሳላቸዋለች። የዓለም አቀፍ ፖሊሲ ትንተና ተቋሙ የቻታም ሀውስ ተጠሪ ጄን ኬኒን ሞንት አሁን ሩሲያ የሰላም ሸምጋይነት ሚና በመጫወት ላይ ነች። ይሁን እንጂ ባሻር አላሳድ በድል ብቅ ሊሉ እንደሆነ የሚመስለውን ሁኔታ መጀመሪያውንም ቢሆን የፈጠረው የእርሷ ወታደራዊ ጣልቃ ገብነት ነበር። የተቃዋሚው ጎራ መበታተንም አሳድን ጠቅሟቸዋል። አሁን ግን ለመጀመሪያ ጊዜ በጄኔቫው ድርድር ላይ የተለያዩት የተቃዋሚ አንጃዎች በአንድ የልዑካን ቡድን ተወክለው ቀርበዋል። ፕሬዝደንት አሳድ በሶሪያ የወደፊት እጣ አንዳች ሚና እንዳይጫወቱ ሲሉ ተቃዋሚዎች ጠይቀዋል። የተቃዋሚዎቹ ዋና ተደራዳሪ ናስር አል አልሐሪሪ ጣውለት ድርድሩ ጠረጴዛ ላይ የቀረበ ማናቸውም ጉዳይ ለውይይት ክፍት ነው ነው ያሉት ሐሪሪ። ምዕራባውያን ሀያላን የአሳድን መንግስት ሲቪሎችን በቦምብ ይደበድባል፣ ያሰቃያል፣ ይገላል፣ መጠነ ሰፊ የሰብአዊ መብት ጥሰት ፈጽሟል ብለው ይከሳሉ። አሳድ ከስልጣን መወገድ አለባቸው የሚለውን ውትወታቸውን ግን ቀዝቀዝ አድርገውታል። በግጭቱ ሩሲያና ኢራን አሳድን፣ ዩናይትድ ስቴትስን ጨምሮ ምዕራባውያኑ ኃያላን ደግሞ የእስላማዊ መንግስት ብሎ ራሱን የሚጠራውን ቡድን የሚወጉትን ለዘብተኞቹን ተቃዋሚ ቡድኖች ሲደግፉ ነው የቆዩት በሌላ በኩል በሰሜኑ የኩርዶቹ ኃይሎች ስፋት ያለው ግዛት መቆጣጠራቸው ያስቆጣት ቱርክ ወታደሮቿን ወደ ሶሪያ ግዛት ልካለች የቻታም ሀውሷ ተንታኝ እንደሚሉት ሁሉም ወገኖች ጦርነቱ ሳይሰለቻቸው አልቀረም ነገር ግን መጀመሪያውኑ ህዝቡን ላመፅ ያነሳሱት ጉዳዮች መፍትሄ አላገኙም በመጨረሻም ራሱን የእስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድንን ሽንፈት ተከትሎ ዩናይትድ ስቴትስ በአካባቢው ከሽብሩ ቡድን ጋር ሲፋለሙ ለነበሩ ቡድኖች ስትሰጥ የቆየችውን ድጋፍ እየቀነሰች መሆኗን ዋይት ሀውስ ትናንት አስታወቀ። ይህ የፖሊሲ ለውጥ ባለፈው ሳምንት ቀድሞ የተሰማው ከአንካራ ነበር። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ውስጥ ከቱርክ አቻቸው ራሲብ ታይፕ ኤርዶዋን ጋር በስልክ ማውራታቸውንና ሱሪያ ውስጥ የሚገኙ የቱርክ አማጽያንን ማስታጠቂያቸውን እንደሚያቆሙ ሚስተር ትራምፕ ቃል መግባታቸውን የቱርኩ የውጭ ጉዳይ ሚኒስትር ሜቭሉት ካቡስ ሶግሉ አስታውቀዋል። ምንም እንኳን የዩናይት ስቴትስ እስላማዊ መንግስት ቡድንን ሲዋጉ ለቆዩ የአካባቢ ቡድኖች ስትሰጥ የቆየችውን ድጋፍ ልትቀንስ በምትችልበት ሁኔታ ላይ እንደምትገኝ የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ትናንት ቢናገሩም ትራምፕ ለኤርዶዋን የገቡት ቃል ይኑር አይኑር ግን አላረጋገጡም ወይም አላስተባበሉም። የኩርድ ነጻ ኃይል የሚባለው የሶሪያ ኩርዶች ቡድን የውጭ ጉዳዮች ኃላፊ የሆኑት አብዱል ካሪም ኦማር ለአሜሪካ ድምጽ በሰጡት ቃል ዩናይትድ ስቴትስ ኩርዶችን ጨምሮ ሶሪያ ውስጥ ላሉ የተቃዋሚ ቡድኖች በምትሰጠው ድጋፍ ላይ የፖሊሲ ለውጥ አለማድረጓን ነው የተናገሩት። ወደፊት እንዘግብበታለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን የዛሬ ማክሰኞ ጥቅምት ይቅርታ ኅዳር 19 2010 ዓ.ም የሚተላለፈውን ስልክት ነው የምናስተናግዳችሁ አዲሱ አበበና አሉላ ከበደ በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሠረት በቀጥታ ወደ ቅዳሜው የዕለቱ አብሬስ ተቃዋሚው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ከገዢው ፓርቲ ጋር እየተካሄደ ያለውን ድርድር መነሻ ያደረገ የአመራሩ ውዝግብ ውስጥ ገብቷል። ሊቀመንበሩ ዶክተር ጫኔ ከበድ እና ሌሎቹ ተደራዳሪዎች የፓርቲውን አቋም እያንጸባረቁ ባለመሆናቸው የብሔራዊ ምክር ቤቱ ስብሰባ ከኃላፊነት ዝቅ መደረጋቸውን አዲስ እንደተመረጡ የተናገሩ አመራሮች ገልጠዋል። የብሔራዊ ምክር ቤቱ ስብሰባ ህገወጥ መሆኑን የገለጡት ዶክተር ጫኔ ከበደ በበኩላቸው አሁንም የፓርቲ ሊቀ መንበር መሆናቸውንና ጉዳዩን ወደ ፍርድ ቤት እንደሚወስዱት ነው የተናገሩት። እስክንድር ፍሬው ዝርዝሩን ልኮልናል። የውዝግቡ መነሻ ጥቅምት 12 2010 ተካሄደ የተባለው የኢዴፓ ብሔራዊ ምክር ቤት ስብሰባ ነው። በዚህ ስብሰባ ላይ ከተነሱት ነጥቦች አንዱ በድርድሩ ላይ እየተሳተፉ ያሉት አመራሮች ጉዳይ መሆኑ ተገልጿል። ተቃዋሚዎች ከኢህአዴግ ጋር እያካሄዱት ባለው ድርድር የኢዴፓ ዋነኛ ተደራዳሪዎች የፓርቲው ዋነኛ አመራሮች ናቸው በድርድሩ ላይ የተሳተፉ ያሉት እነዚህ አመራሮች የፓርቲውን አቋም እያንጸባረቁ አይደለም፣ ፓርቲውን ሳያማክሩም ውሳኔዎችን ይወስናሉ የሚል ሂስ ነው። በጥቅምት አስራ ሁለቱ የብሔራዊ ምክር ቤት ስብሰባ መቅረቡ የተገለጸው ከፓርቲው ተደራዳሪዎች አንዱ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ በአደራዳሪነት ጭምር መሳተፋቸውም ተገቢ እንዳልሆነ መነሳቱ ተገልጿል። አቶ ዋሲሁም በዚህ ድርድር ተቀዳሚ ረዳት ዋና የድርድር መሪ መሆናቸው ይታወቃል። ይህንን መነሻ በማድረግም የአመራር አባላት የማሙያ ምርጫና የኃላፊነት ሽግሽግ መደረጉን በፓርቲው አርማና ማህተም የተጻፈ ደብዳቤ ጠቁሟል። በዚህም መሰረት አንደኛ ዶክተር ጫኔ ከበደ ከፓርቲው ሊቀመንበርነት ወርደው በስራ አስፈጻሚ ኮሚቴ አባልነት እንዲያገለግሉ፣ ሁለተኛ ዶክተር ባንተ የገይታ ምራት ከስራ አስፈጻሚ ኮሚቴ አባልነታቸው ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ፣ እንደዚሁም አቶ ዋሲሁን ተስፋዬ ከስራ አስፈጻሚ ኮሚቴ አባልነት ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ መወሰኑን ደብዳቤው አመልክቷል። በምትካቸውም አቶ አዳነ ታደሰ ሊቀመንበር፣ ወይዘሪት ጽጌ ጥበቡ ደግሞ ምክትል ሊቀመንበር ሆነው መመረጣቸውን ጠቅሷል። በዚህ ስብሰባ ሊቀመንበር ሆነው የተመረጡት አቶ አዳነ ታደሰ፣ ስብሰባውም ሆነ አካሄዱ ህገ ደንብን የተከተለ እንደሆነ ይናገራሉ። የተወሰነውን ውሳኔ በፓርቲው ዲሲፕሊን ይቀበሉታል ብለን ነው። ምክንያቱም ስራ አስፈጻሚው ብሔራዊ ምክር ቤቱ ሲፈልግ ይሾማል፣ ካልፈለገ ደግሞ ከኃላፊነት ያወርዳል። ይሄ የብሔራዊ ምክር ቤቱ ውሳኔ ነው። ብሔራዊ ምክር ቤቱ አታስፈልጉኝም፣ የፓርቲን ጥቅም አታስጠብቁም ብሎ ካሰበ ሶስት አመራሮችን ከኃላፊነት ዝቅ ማድረግ አይደለም ዘጠኛችንንም ከኃላፊነት ማውረድ ይችላል። ስለዚህ ይሄን የስልጣን አካል አክብሮ አምኖ መንቀሳቀስ ነው። ግን በግላቸው ይሄ ውሳኔ አይገዛንም ብለው የሚቀጥሉ ከሆነ የፓርቲው የግለሰብ መብት ከምንም በላይ ያከብራል። የግለሰብ መብታቸው ነው፣ መጠቀም ይችላሉ ብለን ነው እናስበው። ስንት ለስንት በሆነ አብላጫ ድምጽ ነው ብሔራዊ ምክር ቤቱ ይህን ውሳኔ ያሳለፈው? በዛን ቀን በተደረገው ስብሰባ መቼ ማለት ነው? በ12 17 የማዕከላዊ ኮሚቴ አባሎች ናቸው የተገኙት፣ ከ17ቱ 12ቱ ውሳኔው ተቀብሏል፣ ደግፈዋል። ሶስቱ ተቃውመዋል፣ ሁለቱ ድምፀ ተአቅቦ አድርገዋል። ስለዚህ በዚህ አይነት መልኩ ዴሞክራሲያዊ መንገድ በጠመቀ መንገድ ነው ውሳኔው የተላለፈው። እነዚህ አሁን ውሳኔው የሚመለከታቸው አመራሮቻችሁ ነበሩ በዛ ስብሰባ ላይ? አዎ ምክትል ፕሬዚዳንቱና ጥናትና ምርምር ኃላፊ በስብሰባው ላይ ተገኝተው ነበር። ምክትል ፕሬዚዳንቱ እንደውም የእለቱን የብሔራዊ ምክር ቤት ስብሰባ በአግባቡ ከፍቶ ነበር። ይህን ውሳኔም ተቀብለው ቃለ ጉባኤ ላይ ፈርመው ፓርቲውን በሊቀመንበርነት ሲመሩ የቆዩት ዶክተር ጫኔ ከበደ ግን አሁንም በዚሁ ኃላፊነት እንደቀጠሉ መሆኑን ተናግረዋል። የተካሄደው የብሔራዊ ምክር ቤት ስብሰባም ህገወጥ ነው ብለዋል። ምክር ቤት ሲሰበሰብ ፕሬዚደንቱ ቀጠሮ አስይዞ በዛ ቀጠሮ መሰረት ምክር ቤቱን ይሰበስባል። አጀንዳው ቀድሞ ይታወቃል። አጀንዳ እናሳውቃለን። በዛ መሰረት ምክር ቤቱ ተሰብስቦ ውሳኔ ያሳልፋል። ይሄ ነው አሰራሩ፣ በደንቡ መሰረት። አሁን እነሱ አንጃ ፈጥረው ነው ይሄንን ተግባር እየፈጸሙ ያሉት። ስለዚህ ይሄ ስርዓት አልበኝነት በህግ መሰረት መቆም ስላለበት ጉዳዩን ወደ ህግ የወሰድኩት መሆኑን ላረጋግጥልህ እችላለሁ። እዚህ ላይ እርስዎ የእርስዎ ቅሬታ ምንድን ነው? ይሄንን ምክር ቤት መሰብሰብ የምችለው እኔ ነኝ፣ መጥራትም የምችለው እኔ ነኝ። እንዲህ አይነት ውሳኔዎች ካሉም አጠቃላይ ሙሉ ስራ አስፈጻሚ በተገኘበትና የማዕከላዊ ምክር ቤት በተገኘበት አጀንዳው ተይዞ ውሳኔዎች ሊተላለፉ ይችላሉ። ደንቡ የሚፈቅደው ይሄንን ነው። ምክትሉ መጥራት አይችሉም ዶክተር ጫኔ። ምክትሉም እኮ የለም፣ ብዙ ግንኙነት የለም፣ ጥናትና ምርምር የለም፣ ድርጅት ጉዳይ የለም፣ ፕሬዚደንቱ የለም። ይሄ የሌለበት ምክር ቤት ህገ ወጥ ነው። ስለዚህ በህገ ወጥ መንገድ ነው እየሰበሰቡ ያሉት። ይሄም ህግ ባለበት ሀገር ህግ እስኪያስቆማቸው ድረስ በእኛ በኩል ዝርዝር መግለጫዎችን ከመስጠት እንቆጠባለን። ነገር ግን አጠቃላይ የህግ ሂደቶችን ከጨረስን በኋላ ግን ይሄንን ለፓርቲው ደጋፊዎችና አባሎች በዝርዝር በመግለጫ የምንሰጥ መሆኑን ላረጋግጥልህ እችላለሁ። የደርግን መውደቅ ተከትሎ ከተቋቋሙ ፓርቲዎች አንዱ የሆነው ኢዴፓ ረዘም ላሉ አመታት በተቃዋሚነት ቆይቷል። በአወዛጋቢው የ አስራ ዘጠኝ ዘጠና ሰባት ምርጫ ጠንካራውን የተቃዋሚዎች ህብረት ቅንጅትን ከመሰረቱት አራት ዋና ዋና ፓርቲዎችም አንዱ ነበር። እስከ ዛሬ የሚታወቀውም ሰላማዊ የሆነ የአመራር ለውጥ በማድረግ ጭምር ነው። ሊቀመንበርነቱ ከዶክተር ኢንጂነር አድማሱ ገበየው ወደ አቶ ልደቱ አያሌው ከዚያም ወደ አቶ ሞሼ ሰሙና ወደ ዶክተር ጫኔ ከበደ ሲሸጋገር እንዲህ አይነቱ ውዝግብ አላጋጠመም። ዛሬ ሁኔታው የተቀየረ ይመስላል። በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከቦርዱ ምላሽና ከዘገባው ተጨማሪ ክፍል ጋር ለመመለስ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ ወደ ሁለተኛው የመጽሔት ትንታኔ ርዕስ እናልፋለን። ወደ ዝምባብዌም ይወስድናል። የደቡብ አፍሪቃ ዊቱ ሀገር በሮበርት ሙጋቤ አመራር ስር በቆየችባቸው በርካታ ዓመታት ሰላሳ ሰባት ዓመታት ግድም ችግሮች ነበሩ ይላል በፓርቲው እጅግ የሰብአዊ መብቶች ተጥሰዋል ሲሉ አዲሱ የዚምባብዌ ፕሬዚዳንት አረጋግጠዋል። ሆኖም ፕሬዚዳንት ኤመርሰን ሞናንጋጓ ባለፈው ሳምንት በፖለቲካ ተቃዋሚዎቻቸው ላይ ያቀረቧቸው እነኚህ ስሞታዎች አጣዳፊ ምላሽ ለሚሹ ከእነዚያ የበለጡ ላሏቸው ወንጀሎች ለመሸሽ ነው ሲሉ ተቾች ይናገራሉ። አኒታ ፓውል ከሃራሪ ያደረሰችንን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርበዋል። ፕሬዚዳንት ኤመርሰን ምናንጋጓ በሰብአዊ መብቶች ረገጣና ብዝበዛ የቈሰለች አገራቸው አገግማ ወደፊት ልትራመድ የምትችለው ያለፈው ይቅር በመባባል ብቻ ነው ብለው ያምናሉ። ስለዚህም ሁላችሁንም በአክብሮት የምጠይቀው ያለፈው አልፏል ተባብለን ዕርቅ እንድናወርድ ነው። አዲሱ ፕሬዚደንት ይህን ተማጽኖ ባቀረቡ ማግስት ግን መንግሥት አንድ በቀድሞው ሮበርት ሙጋቤ አስተዳደር የካቢኔ አባል የነበሩትን ኢግናቲዩስ ቾምቦን በከፍተኛ ሙስና ቅሌት ከሶ በቁጥጥር ሥር ዋለ። ጠበቃቸው ላቭሞር ማድሁጉ ስለ ሁኔታው እንዲህ ይላሉ። ሙስናንና ሌሎች ወንጀሎችን የሚዋጉ መስለው ለመታየት ሲሉ ይመስለኛል ደንበኛዬን የተጠቀሙባቸው ነገር ግን እኔ ጥብቅና በቆምኩላቸው ሰው ላይ አሁን የቀረቡ ክሶች አዲስ አይደሉም፣ በጣም የቆዩ ናቸው። የቅርብ ጊዜውን እንኳ ብናይ በአውሮፓውያኑ አቆጣጠር በ2005 ዓ ም የቀረቡ ይመስለኛል። ቾምቦን ለማዋከብና ሙስናን የምንዋጋ መስልን ለመታየት የተሠራ ድራማ ነው። በዛሬቱ ዚምባብዌ አሁንም ጥበቃ የሚደረግላቸው የከፋ ወንጀል የፈጸሙ ሰዎች እንዳሉ ለሰብአዊ መብቶች ጥብቅና የቆሙ ያስረዳሉ። ቢያትሪስ ምቴቷ አንዷ ናቸው። የተፈጸሙ ወንጀሎች ካሉ እነዚያን ወንጀሎች የፈጸሙ ሰዎች በሙሉ ናቸው ለፍርድ መቅረብ ያለባቸው። አንዱ ከሌላው እየመረጡ መሆን የለበትም። በየትኛውም አንጃ ውስጥ በመሆንህ አይደለም መወንጀል ያለብህ። ከእኛ ወገንህ ወይስ ከተቃዋሚያችን በኩል የሚለው መመዘኛ ትክክል አይደለም። ሕጉ ያለፈውን ስህተት ለማረም ከሆነ እንዲሰራ የሚፈለገው ለሁሉም እኩል መሆን አለበት። ብዙ ዚምባብዌያውያን የቀድሞ የሀገሪቱ መሪዎች ሁሉ ከህግ ተጠያቂነት መታለፍ እንደሌለባቸው ያምናሉ። የፓትሰን ዛማራ ታላቅ ወንድም ኢታሂ ዛማራ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም ላይ ታፍኖ ተወስዶ የጠፋው ሮበርት ሙጋቤን ስለ ተቃወመ ብቻ ነበር። አሁንም ድረስ የት እንዳለ አይታወቅም። ፓትሰን ያስረዳሉ። የአሁኑ ፕሬዚደንት ኤመርሰን ምናንጋጓ በወንድሜ መሰወር አብይ ሚና ተጫውተዋል። ስለዚህ የወንጀሉ ተባባሪ ናቸው ማለት ነው። ለእኛ እንግዲህ ያን በወንድማችን ላይ የተፈጸመ ወንጀል እንድንረሳና ምንም እንዳልሆነ ቆጥረን ወደፊት መቀጠል አግባብ አይመስለኝም። በዚምባብዌ ጠንካራ ሚና ያላት ቤተ ክርስቲያንም ብትሆን ያለፈው አልፏል፣ ያን ወደ ኋላ ትተን ሕይወት ወደፊት ይቀጥል የሚለውን አቀራረብ ሙሉ በሙሉ ለመቀበል ስትቸገር ይታያል። ቄስ ክሪስ ኦፓሮቻ የሌሎች አፍሪካ ሀገሮችን ምክር ይሻሉ። ዛምቢያ ውስጥ ለምሳሌ ፕሬዚደንት ሌቪ ሟናዋሳ ስልጣን ሲረከቡ ለተሰናባቹ ችሉባ ምንም አይነት ከለላ አልሰጡም። ለፈጸሟቸው ወንጀሎች እንዲከፍሉ ተደርገዋል። ችሉባ ወደ ዘብጥያ ላይ ወረወሩ ይችሉ ይሆናል። ስልጣን ላይ በነበሩበት ወቅት የፈጸሟቸው ወንጀሎች ካሉ ግን ሕዝቡ እንዲያውቃቸው መደረግ አለበት። ዚምባብዌና ሕዝቧ አዎን፣ ወደፊት በመራመዱ ላይ ይስማማሉ። ጉዞው ቀላል ይሆናል ብሎ የሚያስብ ግን የለም። ግን እንድትይዝ የእስላማዊ መንግሥት ቡድንን ሽንፈት ተከትሎ ዩናይትድ ስቴትስ በአካባቢው ከሽብሩ ቡድን ጋር ሲፋለሙ ለነበሩ ቡድኖች ስትሰጥ የቆየችውን ድጋፍ እየቀነሰች መሆኗን ዋይት ሀውስ ትናንት አስታውቋል። ይህ የፖሊሲ ለውጥ ባለፈው ሳምንት ቀድሞ የተሰማራው ከአንካራ ነበር። ድላቲካ ሆክ ያጠናቀረችው ዘገባ አለ ሰለሞን አባታ ያቀርበዋል። የቱርክ ባለሥልጣናት የሽብር ቡድን ነው እያሉ ለሚጠሩት በምሕፃር ዋይፒጂ ወይም የሕዝብ ጥበቃ ምድቦች ለሚባለው የኩርዶች ታጣቂዎች ቡድን ዋሽንግተን ስትሰጥ የቆየችው ድጋፍ አንካራን እንዲሁ ቅር እንዳሰኝና እንዳነጫነጨ ቆይቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ውስጥ ከቱርክ አቻቸው ረሲብ ታይብ ኤርዶዋን ጋር በስልክ አውርተው እንደነበርና የኩርድ አማጽያንን ማስታጠቃቸውን እንደሚያቆሙ ሚስተር ትራምፕ ቃል እንደገቡ የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ካቡሶግሉ በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። ፕሬዚደንት ትራምፕ እስላማዊ መንግሥት ቡድንን ለሚወጉ የአካባቢው ቡድኖች ድጋፍ በመስጠት ሶርያ ውስጥ ድል እንደሚነሱት ዝተው ነበር። ያ የከሊፋ መንግሥት እንግዲህ ወደ ፍጻሜው የተቃረበ እየመሰለ ነው። በአይሲስ ላይ የምናካሄደውን ጦርነት እያሸነፍን በመሆናችን እቅድና የሂደቱም አካል የሆነው ለአንዳንድ ቡድኖች የምንሰጠውን ድጋፍ ማቋረጥ ነው። አሁን የካሊፋውን ይዞታ በአካል ስለሰበር ነው ለተወሰኑ ክፍሎች ስንሰጥ የቆየነውን ወታደራዊ ትጥቅ ማቆም በምንችልበት ደረጃ ላይ እንገኛለን። ይሁን እንጂ ለቡድኖቹ የምንሰጠውን ድጋፍ ሁሉ ሙሉ በሙሉ እናቋርጣለን ማለት አይደለም። የዋይት ሐውስ የፕሬስ ኃላፊ ሳራ ሃከቢ ሳንደርስ ናቸው። ይሁን እንጂ ለቱርክ ፕሬዚደንት የተገባ ቃል ይኑር አይኑር ግን ቃል አቀባዩዋ ማረጋገጫም ማስተባበያም አልሰጡም። የቱርክ ጠቅላይ ሚኒስትር ቢናሊ ይልድሪም ግን ትናንት ከእንግሊዙ የዜና አውታር ቢቢሲ ጋር ሲነጋገሩ የፕሬዚደንት ትራምፕን ውሳኔ እንደሚያደንቁ ገልጸዋል። ለቱርክ ቁም ነገሯ የሆነውን ነገር ሚስተር ትራምፕ ተረድተውላታል። እስላማዊ መንግሥት ቡድንን በመዋጋት በኩል የቱርክ ፖሊሲ ከጅምሩ አንስቶ ግልጽ ነበር። እስላማዊ መንግሥት ቡድንን መፋለም የምትፈልጉ ከሆነ ትክክለኛ አጋር መምረጥ አለባችሁ ነው ስንል የነበር ነው። አንድን የሽብር ቡድን በሌላ የሽብር ቡድን መዋጋት አይቻልም። ይህንን የሶሪያውን ዋይ ፒጂ የኩርዶች ታጣቂ ቡድን ፒኬኬ ከሚባሉትና ካገደቻቸው የራሷ የኩርድ አማጺያን ጋር ግንኙነት አለው ስትል ትከሳለች አንካራ። ፒኬኬ ኩርዲስታን የሚባል ነፃ መንግሥት ለመመሥረት የሚፋለም ተገንጣይ ቡድን ነው። ይሁን እንጂ ቱርክን እያመማትም ቢሆን ከእስላማዊ መንግሥት ቡድን ጋር በሚካሄደው ጦርነት ውስጥ ቁልፍ ተዋጊ ኃይል ነው ስትል ዋሽንግተን ላመነችበት ዋይ ፒጂ ሁሉን አቀፍ ድጋፍ ስትሰጥ ቆይታለች። የኩርድ ነፃ ኃይል የሚባለው የሶሪያ ኩርዶች ቡድን የውጭ ጉዳዮች ኃላፊ የሆኑት አብዱልካሪም ኦማር ለቪኦኤ በሰጡት ቃል ዩናይትድ ስቴትስ ኩርዶችን ጨምሮ ሶሪያ ውስጥ ላሉ የተቃውሞ ቡድኖች በምትሰጠው ድጋፍ ላይ የፖሊሲ ለውጥ አለማድረጓን ተናግረዋል። ከቱርክ የተሰማው መግለጫ ትክክለኛ አይደለም። በአሜሪካውያኑና በሶርያ ዲሞክራሲያዊ ኃይሎች መካከል ስላለው አሰራር ቅንጅት በእነርሱ ፖሊሲ ላይ የተለወጠ አንዳች ነገር የለም። ከሶርያ ዲሞክራሲያዊ ምክር ቤት በሰሜን ሶርያ ከሚገኙ ፌዴራል መሪዎችና ከኩርድ ዲሞክራሲያዊ አስተዳደር ጋር በፖለቲካው መስክ ስለሚኖረው ቅንጅትና ስለ ፖለቲካዊ ግንኙነታችንም እንዲሁ የተለወጠ ነገር የለም። ሶርያ ውስጥ ያሉ መደበኛ ኩርዶች ግን የዩናይትድ ስቴትስ ድጋፍ በመቀጠሉ ጉዳይ ላይ የበረታ ጥርጣሬ ነው ያላቸው። ፋይስ አሕመድ ቃሚሽሊ የሚኖሩ የሶሪያ ኩርድ ናቸው። አሜሪካውያን እዚህ የሚፈልጉት ነገር እንዳለቀ ለኩርድ ዋይፒጂ የሚሰጡትን ድጋፍ ያቆማሉ ብዬ ነው የማምነው። እናም እዚህ ያሉ የተጨቆኑ ሕዝቦችን ላምባገነኖች ጥለው ይሄዳሉ። ሶሪያ ውስጥ ዩናይትድ ስቴትስ ያላት ፖሊሲ ይኸው ነው። የትራምፕ አስተዳደር ከሶሪያ ኩርዶች ጋር ወደፊት በሚኖረው ግንኙነት ላይ እንዲህ ብሎ ለይተው የሚናገረው የለም። ከእስላማዊ መንግሥት ቡድን ጋር የተያያዘው ጦርነት ግን ወደ መደምደሙ ይመስላል። አድማጮች ለምሽቱ የተያዙትን የትንታኔና የእለቱን አቢሬስ ነበር የተከታተላችሁት። በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ28 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የአለም ዜና የኬንያው ፕሬዝዳንት ኡሁሩ ኬንያታ ለሁለተኛ የሥልጣን ዘመን ዛሬ ቃለ መሐላ ፈጸሙ። በካሳሪና ስቴዲየም ወደ 6000 ህዝብ ተሰብስቦ ነበር። በሥነ ሥርዓቱ ላይ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሦስት ቀን የአፍሪቃ ጉብኝታቸውን ዛሬ ከቡርኪና ፋሶ ጀመሩ። ዋና ጉብኝታቸው የሚያተኩረው በሴኪሪቲ ማለትም በደህንነት የሥራ ዕድሎች፣ አየር ንብረትና ፍልሰተኛነት ላይ መሆኑም ታውቋል። የሮሂንጃ ሙስሊሞች ቀውስ መፍትሄ ለማፈላለግ ትናንት ሰኞ ማያንማር የገቡት የሮማ ውርሰ ሊቃነ ጳጳሳት አባ ፍራንሲስ ከአገሪቱ መሪ ኦንሳንሱቺ ኪ ጋር ተገናኝተው ባደረጉት ንግግር የሮሂንጃውን ቀውስ ሳያነሱ በአጠቃላይ የአንድነት ጥሪ ማሰማታቸው ተገልጧል። የአገሪቱ ሲቪል መሪ ኦንሳንሱቺም የመልስ ንግግር ማሰማታቸው ታውቋል። የቻይና መንግስታዊ ዜና አውታር ዛሬ ባሰራጨው ዘገባ መሠረት በሙስና የተጠረጠሩ አንድ ወታደራዊ ባለሥልጣን ራሳቸውን በራሳቸው አጠፉ። ሽንዋ የዜና ምንጭ እንደዘገበው ዛንግ ያንግ ባለፈው ሐሙስ ነው በመኖሪያ ቤታቸው ውስጥ ተሰቅለው የተገኙት። አድማጮች የምትከታተሉት በ19 በ22 ና በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበናል። አሁን ሁለተኛውን አጋባዥ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን በቀጥታ ወደ ቀዳሚው ዝግጅት የትግራይና የአማራ ክልሎች መሪዎች የሃይማኖትና የማህበረሰቡ መሪዎች በሁለቱም ክልሎች መካከል የተፈጠረውን ውጥረት ለማርገብ ሲሉ ሁለት ጊዜ በጎንደር አንዴ በትግራይ ተገናኝተው የጋራ መድረክ በሚል ስያሜ ሲነጋገሩ ቆይተው ባለፈው ሐሙስ ተጠናቋል። ስለ ጉዳዩ እንዲያብራሩልን የትግራይ ክልል ኮሚኒኬሽንስ ቢሮ ኃላፊ አቶ ገብረ ሚካኤል መለስን አነጋግረናል። ለተፈጠረው ውጥረት መንስኤ የሆነው የወሰን ማካለል ጉዳይ የመዘግየት ነው ካሉ በኋላ፣ አቶ ገብረ ሚካኤል የወሰን ማካለሉ ስራ ለአንዴና ለመጨረሻ ጊዜ አሸናፊም ተሸናፊም በሌለበት መንገድ ተዘግተዋል ይላሉ። ያነጋገረቻቸው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳዬ የቃለ ምልልሱን የመጀመሪያ ክፍል ይዛ ቀርባለች። የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ አቶ ገብረ ሚካኤል መለስ፣ በመጀመሪያ ለትብብሮና ለጊዜው እናመሰግናለን። በትግራይ እና በአማራ ክልል መካከል ንግግሮች ሲካሄዱ እንደነበሩ ይታወቃል። እና የንግግሮቹ ዓላማ ምን ነበረ? መልካም እንግዲህ ይሄ የሁለቱም ህዝቦች የጋራ መድረክ ወይም የጋራ ኮንፈረንስ እያልን የምንጠራው ባለቤቶቹም ተነሳሽነቱም የሁለቱም ክልል ህዝቦች የሀገር ሽማግሌዎች እና የሁለቱም ክልል ህዝቦች የሃይማኖት የሁሉም ሃይማኖቶች መሪዎች ናቸው። ዓላማው እንግዲህ በሁለቱ ክልሎች አካባቢ ለሰላም ጠንቅ የሚሆኑ ነገሮች በማስተዋላቸው በዚህ ምክንያት በሁለቱም ህዝቦች መካከል የቆየው በጣም ጠንካራ እና ደንዳላ የህዝቦች ግንኙነት እና የህዝቦች የጠነከረ አንድነት፣ ወንድማማችነት፣ እህትማማችነት ይሄን ሊያሻክር የሚችል የታዩ አልፎ አልፎ ከአመራር ድክመትም ከተለያዩ ኃይሎች የነበረው እንቅስቃሴን ተደማምሮ የነበሩ ችግሮች በማየት ከምንም ነገር በላይ የሁለቱም ህዝቦች ወንድማማችነት፣ ተስማማችነት የሁለቱም ህዝቦች ጠንካራ አንድነት እና የቆየው መከባበር በተለይ ደግሞ በህገ መንግስቱ ተቻችሎ ከመኖር አልፎ ብዙህነት በኢትዮጵያ ተከባብሮ በሰላም አብሮ የመኖር ደረጃ ላይ እየደረሰ ነው። ይሄ የህገ መንግስቱ ትውፊት በምንም አይነት ነገር መሻከር የለበትም። ይበልጥ ህገ መንግስቱ ላይ ተቀምጠው በሰላም ተከባብሮ አብሮ የመኖር እና የዚህ ሀገር ፌዴራላዊ ስርዓት በጥልቅ መሰረት ላይ የተመሰረተ ነው። ስለዚህ ጉለቶች ቢኖሩ እንኳን ይሄ ስርዓት በራሱ ራሱ በራሱ እያረመው የሚሄድ ነው። ስለዚህ እኛ ተነስተን አንዳንድ ክመቶች ብለው ያነሷቸው ያመራሩ እነሱን በማረም ወደ ትክክለኛው ቦታ እንመልሳለን ብለው ነው የተነሱት። ይህ አላማቸው በአሁኑ ወቅት እየተሳካ ፍሬ እያፈራ እጅግ በጣም ጥሩ የሆነ ውጤት እየታየበት መጥተዋል ማለት ነው። አሁን እንግዲህ ሲናገሩ አንዳንድ የጠንቅ አይነት ዝንባሌ ታይቶ እንደነበረ ከአስተዳደር ወይም ከአመራር ትኩረትም ጋር የተያያዙ እንደነበሩ እነዚህ ነገሮች ብለው ጠቅሰዋል። እና እስቲ እሱን በመጠኑም ቢሆን ቢያብራሩልን እንደሚታወቀው ረዘም ላለ ጊዜ በሁለቱም ክልሎች መካከል በተለይ በአማራ ክልል ጸገዴ እና በትግራይ ክልል ጸገዴ ወረዳ መካከል ለረዥም ዓመታት የቆየ በአንድ ቀበሌ ውስጥ ያሉ መንደሮች የወሰን ማካለል ስራ ሳይሰራ ቆይቷል። በዚህ ምክንያት የሁለቱም ወረዳ ህዝቦች በተለይ እንደሚገልጹት በቅርብም ስለሚያውቁት አንዳንድ ስግብግብ የሆኑ አመራሮች እና በሁለቱም ወገን የተለያዩ በኪራይ ሰብሳቢ ማሩ አንዳንድ ባለሀብቶች ነን የሚሉ ህጋዊ ባለሆነ መንገድ በዛ አካባቢ የሚያደርጉት እንቅስቃሴ የወሰን ማካለሉ ስራ ሳይፈታ ከመቆየቱ ጋር ተያይዞ በሁለቱም ወገን ምንም አይነት ጸብ ያልነበረ ቢሆንም ነገር ግን ይሄን የክራይ ሰብሳቢነት እንቅስቃሴ ሁለቱም ህዝቦች ሲቃወሙት ቆይተዋል። ስለዚህ ሁለቱም ክልሎች ማፋጣኝ ግጨው የሚባለው አካባቢ ያለው የመንደሮች የወሰኑን የማካለል ስራ በፍጥነት እንዲከናወንና ወሰኑ ታውቆ ባለቤት ኖሮት ህጋዊ የሆነ እንቅስቃሴ የሚያደርግ ባለ ሀብትም በህጋዊ መንገድ እንቅስቃሴ እንዲያደርግ የአርሶ አደሮቹም መሬት ታውቆ መሰረተ ልማትን ልማትን ተዘርግቶለት በሚገባ እንቅስቃሴ እንዲደረግበት ነበረ ፍላጎት የህዝቡ። ነገር ግን ይሄ በፍጥነት ባለመመለሱ ምክንያት እየቆየ እየቆየ በተለይ የተለያዩ ሀይሎች ደግሞ ከዚህ በላይ ነገሩን አክርረው ሁለቱም ወንድም ህዝቦች፣ እህት ህዝቦች እንዲጋጩ ለማድረግ ያው አጀንዳ ማድረግ ጀመሩ ማለት ነው። አንዱ ህዝብ በሌላው ህዝብ የነበረው የቆየ እምነት በጋራ አብሮ ሲያካሄዱ የነበረ እንቅስቃሴ እንዲሻክር ሆን ብለው እንቅስቃሴ ሲያካሂዱ ነበረ። ስለዚህ ይሄንን መሰረት በማድረግ በተለይ ከአንድ አመት በፊት በጎንደር ከተማ የሁለቱም ህዝቦች ሀገር ሽማግሌዎችና የሃይማኖት አባቶች ተገናኝተው ይሄ ነገር አካሄዱ ጥሩ ስላልሆነ ለሰላምም ጠንቅ እየሆነ እየመጣ ነው በሁለቱም ህዝቦች መካከል ክፍተት ወይም ቀዳዳ የሚፈልጉ ኃይሎች ደግሞ ሊጠቀሙበት ይችላሉ፣ እየተጠቀሙበትም ነው። በዚህም ሳቢያ ጥሩ ወዳልሆነ ሁኔታ እንዳያመራ በጊዜው መቅጠት አለብን ብለው ጎንደር ከተማ ላይ ተገናኙ። ከዛ ቀጥሎ የሁመራ ከተማ ለሁለተኛ ጊዜ ተገናኙ። በሶስተኛ ደረጃ ሳንጃ ማሰሮ ደንብ ያው አሁንም ጎንደር ውስጥ የሚገኘው ወረዳ ከሶስት ሺህ በላይ የሚሆን ህዝብ በተገኘበት በርሳቸው ተነሳሽነት ህዝብ ለህዝብ ግንኙነት እያካሄዱ ቆዩ። ከዛ መቀሌ ኮንፈረንሱ ላይ ጠንከር ያለ ውሳኔ ማሳለፍ አለብን ብለው እነዚህ የሀገር ሽማግሌዎች እና የሃይማኖት አባቶች ለሁለቱም ክልሎች አመራሮች ይሄ የመጨረሻ ማስጠንቀቂያችን ነው። ከዚህ በኋላ ወደ ተጠያቂነት እናሸጋግረዋለን። ጸገዴ አማራ ክልልና በጸገዴ የትግራይ መካከል ያለው የአንድ መንደር የማካለል ስራ ባለመከናወኑ የተለያየ ነገር ክፍተት እየሰጠ ነው። ስለዚህ በአፋጣኝ በሚቀጥለው ጎንደር ኮንፈረንስ ላይ ከመገናኘታችን በፊት ሰጥታችሁት ነው የሚል ጠበቅ ያለ ውሳኔ አሳልፈዋል። ከእሱ ጋር በተያያዘ በርከት ያለ የአቋም መግለጫ አውጥተዋል። ከነዚህም መካከል ማንኛውም ዜጋ በየትኛውም የአገሪቱ አካባቢ እርቶ የመኖር ተዘዋውሮ የመንቀሳቀስ መብቱ ህይወቱ የመጠበቅ መብቱ ተገቢና ህገ መንግስታዊ ነው። ስለዚህ ማንኛውም አካል በዚህ እንቅስቃሴ ላይ እንቅፋት የሚፈጥር ሁሉ ተገቢው የሆነ ግሳጤ ከሀገር ሽማግሌዎች እና ከሃይማኖት መሪዎቹ መንግስትም እንደ መንግስት ደግሞ የህግ ለዋላዊነት የማክበር ኃላፊነቱን እንዲወጣ የሚያስችል አቋም አውጥተው የተለያዩ ስለዚህ የሁለቱም ክልል መንግስታት ደግሞ የአገር ሽማግሌዎቹ አቋም መሰረት በማድረግ የእነዚህ ሁለት ክልሎች አዋሳኝ አካባቢ ያሉ ወረዳዎች ህዝቦች እንዲወስኑ አድርገው ያው የሁለቱም ክልሎች ርዕሳነ መስተዳድሮች ፊርማቸው አኑረው የአንድ መንደር የወሰን ማካለል ስራ ለአንዴና ለመጨረሻ እንዲዘጋ አድርገዋል። ከዛ ባሻገር ግን ትልቁ ነገር የሁለቱም ክልሎች ይሄ አካባቢ በማህበራዊ ልማትና በኢኮኖሚ መሰረተ ልማት የሚባሉት በማስተሳሰብ ይበልጥ የለማ ይበልጥ ጓጉይ ስፍራ እንዲሆን በማድረግ ለኢንቨስትመንት ምቹ እንዲሆን በማድረግ ሁለቱም ህዝቦች እስካሁን የነበራቸው ወንድማማችነት እና የጠንከረ አንድነት ወደ ላቀ ደረጃ የሚያሸጋግሩበት ተምሳሌ ቦታ እንዲሆን ለማድረግ የሚያስችሉ ውሳኔ ወሲ ነው ያ ጎንደር ኮንፈረንሱ ተካሂዷል ማለት ነው። አቶ በሪሁን ጥሩ የተባሉ የአማራ ማንነት ጥያቄና የወልቃይት ጠገዴ ኮሚቴ ሊቀመንበር ጸገዴና ጠገዴ የሚባል ነገር አልነበረም አንድ ጠገዴ ነው የነበረው የከፈሉት በ984 ዓ ም ደርግ ከተደመሰሰ በኋላ ነው ጠገዴ በዳባታ አውራጃ ጎንደር ስር ነበር የሚተዳደረው ሀይሌ የሚባል የሕወሓት ታጋይ ለአስተዳደር አይመችም ብሎ ከፈለው ይላሉ እንግዲህ የአማራና የትግራይ ክልል ያደረጉት ስምምነት ትክክል አይደለም ከሚል ነው እንደዚህ የሚሉትና ለዚህ ያሉት ምላሽ፣ አቶ ገብረ ሚካኤል የአገር ሽማግሌዎቹ ንግግር መነሻ የፌዴራል ስርዓቱ ነው እንጂ ይሄ የአውራጃዎች ተረት ተረት አይደለም። የፌዴራል ስርዓቱ ቋንቋን መሰረት አድርጎ፣ የህዝቦች ፍላጎት መሰረት አድርጎ በተካሄደ ሪፈረንደም የተወሰነ ውሳኔ መነሻ አድርገው ታሪካዊ ዳራውንም በሚገባ አጣቅሰው በሁለቱም ኮንፈረንሶች ላይ በሚገባ ገልጸውታል። ስለዚህ በጸገዴ ትግራይና በጸገዴ አማራ ማንነት ላይ ምንም የተነሳ ጥያቄ የለም። የትኛውም ኮንፈረንስ ከጎንደር ከተማ ጀምሮ አራት ተከታታይ የሀገር ሽማግሌዎችና የሀይማኖት አባቶች የመሩት ስብሰባ ተካሂዷል። አንድም ቦታ ላይ በዚህ ጉዳይ ላይ የተነሳ ጥያቄ የለም። ሁለተኛው ቀደም ብሎ ትግራይ ውስጥ የተለያዩ የህዝባዊ ኮንፈረንሶች ሲካሄድ በግልጽ የጸገዴ የሀገር ሽማግሌዎችና የሀይማኖት አባቶችን ስለነበረው ሪፈረንደም በሚገባ ገልጸው ተናግረዋል። በዚህ ጉዳይ ላይ ጥያቄ ያነሳ የአገር ሽማግሌ የሆነ የሃይማኖት አባት የለም። ስለዚህ አብዛኛው ሕዝብ በጸገዴም በጠገዴም የሚኖረው ሕዝብ ማንነቱን አስከብሮ በተቀመጡት ክልሎች፣ በአማራና በትግራይ በስርዓት ነው እየተዳደረ የነበረው። ያለው ጥያቄ የተነሳው የግጨው ጉዳይ ብቻ ነው። በግጨው ጉዳይ ላይ ደግሞ መቀሌ ላይ በተካሄደው ኮንፈረንስ ቀደም ብዬ እንደገለጽኩት የመጨረሻ እልባት እንዲሰጡ ጫና ያሳደረው የነዚህ ሀገር ሽማግሌዎች እና የሃይማኖት አባቶች ንቅናቄ ወይም እንቅስቃሴ ነው ወደዚህ ውጤት ያደረሰው። ስለዚህ አሸናፊም ተሸናፊም በሌለበት አኳኋን በአካባቢው ነዋሪዎች ፍላጎት ያጣላን በአንድ ወይም በሌላ መንገድ የገባ ኪራይ ሰብሳቢ ነው ብለው ተስማምተው ርዕሳነ መስተዳድሮቹ ደግሞ ይህን ጉዳይ አጥልቀውት የማህበራዊና የኢኮኖሚ መሰረተ ልማት እምነቶችን ተካሂደው በውልባት ይሰጠቱ። አድማጮች ቃለ ምልልሱ አልተቋጨም። ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባል። አሁን ወደ ተከታዩ ቅንብር ነው የምንሻገረው። ሐኪሞን ይጠይቁ አዲሱ አቤት የረሳው ነገር አለ። ዛሬ ምን እንደረሳኸው ረሳኸው ታውቃለህ? መርሳት ራሱ ይረሳል። ይሄ ጥያቄ ከዚህ ቀደም ስለ መዘንጋት በዚሁ ፕሮግራም አድማጮች ጥያቄ ያቀርብ ነው ስላለ ራሱ ማስታወስን ብቻ ሳይሆን መዘንጋትንም መርሳት ሳይኖር አይቀርም በሚል የተንደረደረ ይመስላል። የህመምተኛውን ታሪክ የሐኪሙን ድምፅ በመቅረጽ የሚቀለደውን ቀልድ ያስታውሳል። ለሁሉም ታዲያ አዲሱ ይህ የመዘንጋት ነገር የብዙዎች ችግር እየሆነ የመጣ ይመስላል። ከኑሮ ውጣ ውረድም ከሌሎች ሁኔታዎችም ጋር ተያይዞ ግን ህመም ይሆናል ወይ የሚለውን ከዚህ ቀደም አንስተን ነበር። በተደጋጋሚ የቀረበ የአድማጭ ጥያቄ ልባምነትን መዘንጋትን ብቻ ሳይሆን ልባምነትን እንድንመለከት ጥያቄው ስለበዛ አጭርና ምጥን ዝግጅት ይዘናል። በዚህ ላይ ይሆናል የዛሬ ትኩረት። መልካም ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ ናቸው። የአእምሮ ነቅ ጥያቄዎች በመጡ ቁጥር መላልሰን የምንጠይቃቸው በዚህ በዩናይት ስቴትስ በታዋቂው የሕክምናና የምርምር ተቋም ሜዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። ዶክተር ዮናስ አመሰግናለሁ። ከዚህ ቀደም ይሄን ጥያቄ የመሰለ ቀርቦልን ተመልክተናል። ባጭሩ ላቅርብ፣ ለመሆኑ ለምን እንዘነጋለን? ይሄ በጣም ጥሩ ጥያቄ ነው። አንጎልን በአምስት ከፍሎ ማየት ይቻላል። አንደኛው ከግንባራችን ጀርባ ያለው የአንጎል ክፍል ፕሪፍሮንታል ኮርቴክስ ይሉታል። እሱ ነገር ልብ እንድንል የሚያደርግ ነው። ለምሳሌ መጽሐፍ በምናንብበት ጊዜ ወይም ከሰው ጋር በምናወራበት ጊዜ ያንን ሀሳባችንን ወሬውና ጭውውቱ ላይ እንዲቆይ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው ነው ከዛ ጨዋታው ላይ ትኩረት እንድናደርግ እሱ ይጠቅመናል። ከዛ በኋላ ይህንን መረጃ ደግሞ ለማስታወስ እንድንችል ወደ መጋዘን ለማስተላለፍ ከዚሁ የአንጎል ክፍል ወደ ሌላ የመረጃ መጋዘን ቦታ አለ። ሰው እቃውን በትክክል ልብ ብሎ አንድ ቦታ ካስቀመጠ እኮ መልሶ ለማግኘት አይቸገርም። ልክ እንደዛ ነው። የአንጎልም ልብ እንድንል የሚያደርገው ይሄ ከግንባራችን ጀርባ ያለው ነው። ከዛ በኋላ መረጃው አውራ መንገዱን ተከትሎ ወደ መጋዘን ይገባል። ያ መጋዘኑ ላይ ችግር ካለ ነው እንግዲህ እኛ መዘንጋት በሽታ አለ የምንለው። እና ሂፖካምፐስ ይሉታል። ይሄ እንደ መረጃ መጋዘን አድርገን የምናየው እሱ ችግር ውስጥ ሲወድቅ ያ እውነተኛ የመርሳት በሽታ ነው እና ብዙ ጊዜ የልበብስነት ችግር ያላቸው ሰዎች ሀሳባቸውን ሰብሰብ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው በተለያየ አቅጣጫ በተለያየ መረጃ ሲበዛበት ነው ችግር የሚመጣው የልበብስነት እንጂ ልበብስነት ብቻ ችግር ያለው እንደምንም ብሎ መረጃ መጋዘን ካስገባ መልሶ ማምጣት ይችላል ጤናማ የሆነ ሰው ነገር ግን እውነተኛ የመርሳት በሽታ ያላቸው ሰዎች መጋዘኑ በትክክል አይሰራም። እዛ ውስጥ ያሉት የነርቭ ሴሎች ሞተዋል ስለዚህ ምንም ነገር ግለሰቡ ቢነገረው አስታውስ ጥረት አድርግ ያገለግለህ ብትለው ከግማሽ ሰዓት በኋላ ምንም አያስታውስም። ያ ነው በሽታ ምንለው እና ይሄንን አንደኛ ወረቀትና እርሳስ ላይ በሚሰጥ ምርመራ አለ በሱ። ሁለተኛ ደግሞ ኤምአርአይ በሚሉት የአንጎል ሴሎች ምን ያክሉ ሞተዋል አልሞቱም ብለን ማየት የምንችልበት አለ። የተለያዩ ምርመራዎች አድርገን ይሄ ግለሰብ በእርግጥም የመዘንጋት በሽታ አለው የለውም ብለን እንወስናለን። ይሄ የመዘንጋት ሁኔታ በአንድ ወይ በሌላ መንገድ ከባህሎች ከህይወት አኗኗር ከህብረተሰብ የህይወት ዘይቤ ጋር ሊገናኝ ይችላል። ሰዎች ለዚህ መዘንጋት ወይም መርሳት ሊጋለጡ የሚችሉበት በተለይ በተደጋጋሚ ወደ ችግርነት የሚያመዝነው ሁኔታ እንዲፈጠር ሌሎች ባህላዊ የማህበረሰብ አኗኗር ሁኔታዎች ምክንያት ሊሆኑ ይችላሉ። አዎ፣ ይህንን በየሀገሩ ብዙ ሰዎች እያጠኑ ነው ያሉት። አንደኛው በጣም ከልክ ያለፈ እንደው ለትንሽ ለትልቁ ከልክ ያለፈ ሀዘን ውስጥ የሚገቡ ሰዎች፣ ለአንድ ለሁለት ቀን በአንድ ነገር ማዘን መተከዝ ኑሮ ውስጥ ያለ ነገር ነው። ግን አንዳንድ ሰው ለሁለት ወር ለሶስት ወር የበረታ ሀዘን ውስጥ የመግባ የበረታ ከመጠን ያለፈ ጭለማ ጉርጓድ ውስጥ ያለው ሆኖ ይሰማኛል የሚለ አለሁ እና ይሄ ከመጠን ያለፈ ለሶስት ወር ስድስት ወር ለዓመት ሲቆይ ምናልባት እነዚህ መጋዘን ውስጥ ያሉትን መረጃ ድናስታውስ የሚያደረጉትን የነርቭ ሰሎች ሊገድል ይችላሉ ወይ የሚል ግምት አለ። ሌላው ደግሞ አሁን እኛ ባህል እንደ ማጥናት ነገር ቤተሰብ እና ወዳጅ ዘመድ ጓደኛ ያለው አንድ አዛውንት በዚህ በሽታ ብዙ ላይ ጠቃ ይችላል የሚል አንዳንድ መረጃ አለ። በምዕራቡ ዓለም የተደረገ ጥናት እንደምታውቀው አሉላ እዚህ ሀገር አሁን ያሉት አዛውንቶች በተለይ ለምሳሌ ገጠር ውስጥ ብንወስድ የሰማኒያ ዓመት አዛውንት ወይም የሰባ ዓመት አዛውንት ትልቅ ቤት ውስጥ ለብቻው ከሰው ተነጥሎ ምናልባት ከሱ ቀጥሎ ያለው ጎረቤቱ ወይ ሀምሳ ሜትር ርቀት ላይ ሊሆን ይችላል እንደዚህ ባለ ሁኔታ በክረምት ጊዜ በተለይ ለአራት ወር ምንም ሰው ሳያገኙ ለብቻቸው የሚቆዩበት ሁኔታ አለ። እንደዚህ አይነት ከልክ ያለፈ ብቸኝነት ለፈረንጆቹ ከባድ ችግር ነው። የመነጠል ከሰው በሰው ግንኙነት ርቆ የመኖር ሁኔታ ለእንዲህ አይነት ችግሮች የማጋለጥ እድል ሊኖረው ይችላል። አንዱ ይሄ ነው፣ ሶሻል ኔትወርክ ይሉታል። አንዱ መረጃ ይሄንን ያሳያል። ሌላው ደግሞ እዚህ እኛ ያደረግነው ጥናት ባለፈው ገላጭ ይሆናል። አንዳንድ ጊዜ ስፖርት በእግር መሄድ እንደዚህ መንቀሳቀስ የሚያደርጉ ሰዎች ለዚህ የመዘንጋት በሽታ ብዙ አይጋለጡም፣ የሚል መረጃ አግኝተናል። እዚህ እኛ ባረግ ነው ጥናት ይሄ በእድሜ ገፋ ሲያደርጉ ከእድሜ ጋር በእርጅና ዘመን የሚመጣውን የመርሳት ሁኔታ ነው። ከእርጅና ጋር የመጣውን ከሰባ እስከ ዘጠና ዓመት የሆኑ ሰዎች ነው ያጠና ነው እና ቢያንስ በሳምንት አምስት ቀን እንደዚህ በእግራቸው ወዲያ ወዲ የሚንቀሳቀሱት ሰዎች ብዙም የመዘንጋት በሽታ አልነበራቸውም ግን እነዚህ ብዙም አይንቀሳቀሱ እና እንደው ቤት ውስጥ ለብቻቸው ከሰው ተነጥለው ሲተክዙ የሚውሉ አዛውንቶች በሰባና በዘጠና ዓመት መሀል ያሉ እነሱን የመዘንጋት በሽታ ብዙ እንደሚያጠቃቸው አይተናል። እና እንዳልከው በእርግጥ የተለያዩ ባህላዊ ሁኔታዎች ለመዘንጋት በሽታ ሊያጋልጡ ይችላል። ዶክተር ዮናስ በርካታ አድማጮች ደጋግመው ያነሱት ከዚህ ቀደም ያነሳነውን ውይይታችን መነሻ አድርገው ደጋግመው የጠየቁት ጥያቄ በመሆኑ ነው። ይህን የማነሳው ከእርጅና ውጪ ከጤናም ሁከት በመለስ ልበቢስነት ከህመም ጋር ሳያያዝ በአንዳንዶች በሚታይበት ያለውን ሁኔታ ደግሞ መልከት ያድርጉ። ልበቢስነት አብዛኛውን ጊዜ ያው ከቀን ተቀን ኑሮ ጋር የተያያዘ ነው። ምንም በሽታ ላያመለክት ይችላል። በአብዛኛውን ጊዜ ማንኛውም የአንጎል ስራ በሶስት ምሰሶዎች ላይ የተመሰረተ ነው። አንደኛው የስነ ልቦና አዋቂዎች ቢሄቪየር ቢሄቪራል ሞዴል ወይም የሚታይ ነገር ተጨባጭ የሚታይ ነገር ማለት ነው። ቢሄቪየር ሞዴል ሌላው ደግሞ ካግኒሽን ወይም የቲንኪንግ ሞዴል ማሰብ እና ማሰላሰል ሌላው ደግሞ የኢሞሽን ወይም የስሜት። እነዚህ ሶስቱ በእነዚህን ሶስቱ ነገሮች ነው የምንመለከተው። ልበቤስነት ችግር ሲመጣ በእነዚህን ሶስቱን ምሰሶዎች የሚያንገዳግድ ነገር ሰውየው እያደርጋሉ። ለምሳሌ ከመጠን በላይ እጅግ ከመጠን በላይ የመጨነቅ እና ነገሮችን ከመጠን በላይ አጋነው በማየት ያንን በማብሰልሰል እና በማውጣት እና በማውረድ ከቤት ተነስቶ ስራ፣ ከስራ ተነስቶ ቤት ሲመለስ አንድ ሰው ምንም ነገር ልብ ላይል ይችላል። ቅፋትም እንደው እያደናቀፈው እና እየተደናበረ የሚደርስበት ቦታ ሊደርስ ይችላል። ይሄ ልብ ሳይለው ማለት ነው። ልብ ሳይለው ይሄ እንግዲህ ፕሪ ኦክፔሽን ወይም ከልክ በላይ ከማሰላሰል እና ይሄ አሁን በአሁኑ ጊዜ ብዙ ተመራማሪዎች በየ ዩኒቨርስቲው የድሮውን ዘዴ መልሰው አምጥተውታል። አንዳንድ ማይንድ ፉልነስ ይሉታል። ግለሰቡ ማንኛውም ልባም ለመሆን ልባም ለመሆን ልባም ለመሆን ሲበላም ምግቡን ለማጣፈጥ፣ ምግቡን በማሽተት ምግቡን በእጁ በመዳሰስ በሚሄድበት ጊዜ ወይም በምትሄድበት ጊዜ ግለሰቡ ወይም ግለሰቧ መሬቱ እግሩ በሚነካበት ጊዜ ያንን ልብ በማለት ቁጭ ብሎ ደግሞ ሲተነፍስ አፍንጫው ውስጥ አየር ሲገባ ሲወጣ ልብ ማለት። እንደዚህ አይነት ነገሮችን በማዳበርና በማለምለም የማስተዋል ልበ ቢስነትን ለመቀነስ ይቻላል። ይህን በጥናት በብዛት ያሳዩ ሰዎች አሉ። ከዚህ ጋር በተያያዘ እኛም ፍቅር ቤት እንደ ትንሽ ጥናት ለመጀመር እየተዘጋጀን ነው። ተስፋ እናረጋለን ገንዘብ እንደምናገኝ ጥናቱ የሄናችሁ ገንዘብ እየፈለጋችሁ እየሞከርን ነው። ስለዚህ አብዛኛውን ጊዜ ልበቢስነት የግለሰቡን እንደው አየር ላይ ሲንሳፈፍ እንዳይውልና የስሜት ህዋሳት በመጠቀም ግለሰቡ አይኑ ያያለ ጆሮ ውስጥ ይሰማለ ልብስ ይላለ ያሸታለይ ወይስ ሁሌ ነጋ ጠባ፣ ጦር ሜዳ የሀሳብ ጦር ሜዳ ገብቶ ሲያሸንፍና ሲሸነፍን ሲያሰላስል ነው የሚውለው። የመርሳት ጉዳይ ብዙ ቢያነጋግርም ከዚህ ቀደም ያቀረብ ነውና በርካታ አድማጮች በመጠየቃችሁ በድጋሚ የተወያየንበት በመሆኑ በዚሁ ይጠናቀቃል። ሳምንት በሌላ ዝግጅት ነው የምንመለሰው። ዶክተር ዮናስ እንዳለገዳ ፕሮፌሰር ዮናስ እንዳለገዳን ለጊዜያቸው አመሰግናለሁ። እግዚር ስትልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሶማሊያውያን ለረጅም ዓመታት ባላቋረጠ የሽብር ጥቃት ዘመቻ ተሰቃይተዋል። ይህ የያዝነው የአውሮፓውያኑ ዓመት 2017 ከጀመረ አንስቶ ብቻ አሸባሪዎች በአጥፍቶ መጥፋት መኪና ላይ በተጠመዱ ፈንጂዎች ወይም ከርቀት በሚቆጣጠሯቸው መንገድ ዳር ተቀባሪ ቦምቦች በመጠቀም ከአርባ በላይ ጥቃቶችን ፈጽመዋል። እንዲያውም ባለፈው ጥቅምት አራት የፈጸሙት ጥቃት በሶማሊያ ታሪክ በእጅጉ የከፋው ነው ተብሏል። እንደሚታወሰው ጥቅምት አራት ቀን የሞቃዲሾ ሆዳን ወረዳ ጎዳናዎች በትራፊክ ተጨናንቀው ነበር። በዚያን ወቅት ነው አንድ ቦምብ የተጫነ ተሽከርካሪ ፈንድቶ በትንሹ አራት መቶ ሰዎችን የገደለውና ሌሎች በመቶዎች የሚቆጠሩ የጎዳው ያ ከሆነ ጥቂት ጊዜ በኋላ ሌላ ሁለተኛ ግን አነስተኛ ፍንዳታ ደርሷል። ሁለቱም ጥቃቶች የተቀነባበሩ ሴራዎች ውጤት መሆናቸው ይታመናል። ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የጥቅምት አራቱ በሶማሊያ የደረሰ ዘግናኝ ጥቃት የእኛ ናይን ኢሌቨን ወይም መስከረም አንድ ጥቃት ነው ሲሉ የሶማሊያ ፖሊስ ኃይል ምክትል ኮሚሽነር ጄኔራል በሽር አብዲ ሞሐመድ ተናግረዋል። በዚያ አሰቃቂ ድርጊት ያላዘነ ሶማሊያ የለም ብለዋል። በንጹሐን ሲቪሎች ላይ በተፈጸመው በዚያ ጥቃት በእጅጉ የተቆጡ ሶማሊያውያን ሀገሪቱ ውስጥ ሰላም እንዲሰፍንና ሕግና ሥርዓት እንዲከበር ድምጻቸውን ከፍ አድርገው አሰምተዋል። በሶማሊያ በብዛት እየተካሄደ ያለውን የአሸባሪዎች ጥቃት ለመከላከል የተያዘው አንዱ ጥረት የፖሊስ ኃይሉ ጓድ የሽብር ጥቃቶችን መመርመርና ማስረጃዎችን በመሰብሰብ የጥቃት አድራሾቹን ማንነት ተረጥቶ ለፍርድ ማቅረብ ነው። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት እገዛ የተቋቋመው ይህ የፖሊሶች መርማሪ ጓድ እስካሁን ባለው ጊዜ በዘዴ ማስረጃዎችን በመሰብሰብና በጥልቀት በመመርመር ከሁለት መቶ አምስት በላይ ለሚሆኑ ድንገቶች ምላሽ ሰጥቷል። በዚህም የአሸባሪዎችን ማንነት በለየት ተችሏል። የሽብር መረቦቻቸውን ለማወቅና ወንጀለኞቹን ይዞ ለፍርድ ማቅረብ ተችሏል። ይህ የጋራ መርማሪ ቡድን ባካሄደው ጠንካራ ስራ ህዝቡ ለፖሊስ ኃይል ያለውን አስተያየትም መቀየር አስችሏል፣ ይልና ርዕሰ አንቀጹ ሐተታውን በመቀጠል አሁን የጋራ ግብረ ኃይሉ አንገብጋቢ ጉዳይ እንዴት የአሸባሪ ጥቃቶች ከመፈጸማቸው በፊት በተሳካ ሁኔታ መከላከል ይቻላል ለሚለው ጥያቄ ምላሽ መስጠት ነው ብሏል። ቀጣዩ እርምጃ በምክትል የሶማሊያ ፖሊስ ኮሚሽነር በጀነራል ባሽር አብዲ መሐመድ እምነት ሴራዎችን ለማሽተትና በተሳካ ሁኔታ ለማክሸፍ ችሎታ ካለው የፖሊስ ኃይል ጋር መተባበር ነው። ዩናይትድ ስቴትስ ይህን የፖሊስ ኃይል በማደራጀት ሂደት አጋዥ በመሆኗ ኩራት ይሰማታል። ጥረታቸውን መደገፏንም ትቀጥላለች። ሽብርተኝነትን ለማሸነፍና የህዝብን ደህንነት ለማረጋገጥ ያላቸውን ቁርጠኝነት ለማሳካት ከህዝብና መንግስት ጎን እንቆማለን ሲል የአሜሪካ ድምፅ ራዲዮ ርዕስ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አዲሱ ስርጭታችን ሊገባደድ ነው። በርካታ ፕሮግራሞች ነበሩ፣ ዘገባዎች ነበሩ። የሙዚቃ ፋታ አልወሰንም እዚች ግድም አንድ ዜማ ብቃ ፋታ፣ የአድማጮች ማስተያየት ጊዜው እያጠረብን ነው። ሁለቱንም እንሞክር ሙዚቃ ብንሰናበት ከተቻለ፣ የአድማጮችም ድምፅ ለማምጣት እንሞክራለን። ዜማው ግን ጀምሯል። ማን ይመስላል? ኃይልዬ ታደሰ ነው። መርሳት ዛሬ መርሳትን ተጠቅመህበታል። ይሞታል ወይ ታዲያ ይለናል ኃይልዬ ሰዎች ስለ ፍቅር ይሉኝ አለ ወይ ሰዎች ስለ መሩ ለወይ እውነቱን እውነቱን እስቲ ንወያይ ህመምና ፍቅር ይደበቃሉ ወይ ሰዎች ስለ ፍቅር ይሉኝታል ወይ ሰዎች ስለ መውደድ ይሉኝታል ወይ እውነቱን እውነቱን እስቲ ንወያይ ህመምና ፍቅር ይደበቃሉ Tonina Gilet, the tournament Nagare. loy, Oh, not the ይህን ዜላ ልንገተዳለን የአድማጮች አስተያየት መጥቶልናል ደርሶናል አሁን ከእናንተ ወደ ተላኩ አስተያየቶች እናልፋለን ቦይሶፍ አሜሪካ እንደምናቸው ዳህና ናቸው ወይ ጤና ሁሉ ቤተሰብ ዳህና ነው እኔ አንድ ነገር ሊያስተላልፈ የፈለኩት ዛሬ ተወልደ የሚባል የትግርኛ ፕሮግራም የመጨረሻ በኢትዮጵያና በኤርትሪያ ውስጥ እዚህ የሁለት ሕዝብ ሰላም ሆኖ ሊኖር የማይፈልግ ሰው ነው። ፖለቲከኛ የአግደፍ ፖለቲከኛ የወየ የምንትና ነው ወይስ እንዴት ነው? ይህ ሰውየው ሰላም የማይፈልግ በሁለቱ ሀገሮች፣ ሰላም ሆኖ ጎረባብት ሆኖ ሊኖር የምንፈልገው እኛ እሱ ነው። እሱ ግን እሳት ሲቆሰቁስ ነው የምንሰማው። ሁሉ ጊዜ የማይረባ ነገር ሳወራ ነው የምንሰማው። እና በጣም በዛሬ ሳምንት የሰማት ባለፈው ሳምንት የሰማሁት

መጨረሻ ላይ አዲሱ የቴክኒክ ችግር የገጠመን ይመስላል። እንሰናበት። መልካም የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ወገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ነገ ከምሽቱ በሶስት ሰዓት በሚጀመረው የአማርኛ ፕሮግራም እንገናኛለን። ከእኛ ቀጥሎ የትግርኛ ፕሮግራም ነው የሚሰማው። እስከ ነገ ድረስ ያስተናገዱትን ንግለጽ ደቂቃ ስላለ አሎላ አስተናግደዋል። እኔ አዲሱ አበባ አስተናግጃለሁ። አድማጮች መልካም አደሩ።